ድምፃዊ አብዱ ክያር፣ በቅድሚያ ወደ አውስትራሊያ እንኳን ደህና መጣህ። እንኳን ደህና ቆያችኝ። እንደሚታወቀው እዚህ በርካታ አድናቂዎች አሉህ። እነሱም ቅዳሜ ዕለት የምታቀርበውን የሙዚቃ ድግስ ይጣበቁ ነው በታላቅ ጉጉት። ወደዛ ከመዝለቃችን በፊት ወደ ሙዚቃው ዓለም ገባህበትን ጊዜና ለመጀመሪያ ጊዜ ይዘህ የቀረብከውን ታስታውሳለህ? እኔ መጀመሪያ ከባንድ ጋር ብዙ አልሰራውም። ቤት ቤት የሚዘፍን አይነት ልጅ ነበር የነበርኩ። ሺህ ዘጠኝ መቶ ሰማኒያ ሰባት አመተ ምህረት ግን ከኤክስፕረስ ባንድ ጋር ነው መጀመሪያ ስራ የጀመርኩት። ያኔ እንግሊዝኛ ዘፋኝ ነበርኩ። ሬጌ ዳንስ ሆል፣ ምናምን እንደሱ አይነት ዘፈን ናይት ክለብ ውስጥ ዘፍን ነበር። እንግዲህ ያቺ ነች የመጀመሪያ መድረክ የኔ። ከዛስ ወደ ዋነኛው መድረክ እንዴት አመራ? ከዛ በኋላ ወደ ስደት ወጥቼ ሺህ ዘጠኝ መቶ ዘጠና አምስት ዓመተ ምሕረት ነው መጀመሪያ ካሴትን የ እንግዲህ አሁን አስራ አምስት ዓመት መሆኑ ነው የመጀመሪያው ካሴት ምን ነበር? መርካቶ ሰፈሬ ነው። መርካቶ ሰፈሬ ብዙዎቻችን እንደምናስታውሰው አንተንም ወደ መድረክ ላይ ያገዘፈህ ነው። በተለይም ለአንድ አርቲስት የስደት ሕይወት እንደምን ይገለጣል? በሙያው ወደፊት የመግፋት እድል ይከፍታል ወይስ ከሙያው ያርቃል? አይ በጣም ከባድ ነው። በተለይ ለሚጀምር ሰው ወይ ገና ለሆነ ሰው በጣም በጣም ከባድ ነው። ስደት ብዙ ነገሮች ያጋጥሙታል። ብዙ ጫናዎች አሉ። ሌላ ስራ መስራት አለበት። ብዙ ጊዜውን ያኛው ስራ ስለሚወስድበት ለዘፈን ወይ ለሙዚቃ የሚሆን ጊዜ አይኖረውም። ከባድ ነው። ትንሽ ትግል ያስፈልገል። ከተሰሩ በኋላ እና ዝና ከመጣ በኋላ ከሆነ ግን እየወጣ እየገባ መስራት ስለሚችል ቢያንስ እየተዟዟረ በሱ ብዙ ጊዜ ያገኛል ብዬ ያስባሉ። ግን ለሚጀምር ሰው ያኔ የነበረኝ እኔ ጣጣ በጣም ብዙ ነበር። በዚችኛ ቴሌፎን ንግግር ራሱ የምታልቅም አይመስለኝም። ከችግሮቹ መካከል አንድ ሁለቱ የምታነሳቸው ምን ናቸው? የመጀመሪያው ችግር ለራስ የሚሆን ጊዜ ማጣት ነው የሚመስለኝ። የመጀመሪያው ለራስ የሚሆን ጊዜ ማጣት ማለት እንዴት ነው? ለራስ የሚሆን ጊዜ ማጣት ማለት ስለ አንድ ነገር ተጨንቆ ተጠቦ የሆነ የጥበብ ስራ ይዞ ለመምጣት ጊዜ ያስፈልጋል እና አንዳንድ ሀገር ላይ ሰዎች የምትቀልድም ነው የሚመስላቸው። ቁጭ ብለ ግጥም ለመጻፍ ስትቀመጥ እኔ የምከፍልህ እንድትሰራ ነው ነው የሚሉ አለ። ለእነሱ አይገባቸውም። አንተ ምን ውስጥ እየተፈላሰፍክ ወይ ምን ውስጥ እየተመራመርክ እንደሆነ ማንም አያቀልህ። የእሱ አይነት ጊዜ ማጣት ደግሞ ለአንድ የጥበብ ሰው በጣም ከባድ፣ በጣም በየቀኑ የተለያየ ስራ እየሰሩ ለራስ የሚሆን ጊዜ ማጣት ማለት ምን ይሰራል? ከዛ በኋላ ጥበቡን ወደ መተው ነው የሚሄደው። ሰው ግን አልተውከውም፣ እስካሁን አለህበት። እንዴት ተወጣኸው? እንግዲህ እኔ ነብሴንም ስለምወዳት ነው ይመስለኝ። እኔ በተገኘችው ሰዓት እሷን ለማድረግ ስለምጥር ለዛ ነው እንጂ ካለዛ፣ ይቅር ነው የሚያስብለው አንዳንድ ጊዜ። መጀመሪያ ያው እንዳልከው መነሻህን ዘፈን መርካቶ ሰፈሬ ነው ደት ወተ እንኳን በሩቅ ርቀት መርካቶ ናፍቆት ውስጥህ እንደዚ ያክል ሰርጾ ሊቀር የቻለው ምን አይነት ትውስታዎች ቢኖርህ ነው መርካቶን? ይህ ለአንተ አልነግርህም። መርካቶ የሁላችንም እናት ነች። እያንዳንዱ ሰው መቶ የአቅሙን ወደዛ ወደዚህ ብሎ የሚያገኝበት ሰፈር ነው፣ ያተገኘችዋን የምንካፈልበት ሰፈር ነው። መርካቶ ለእኛ እኮ እናታችን ነች። የብዙ ሚሊዮን ህዝብ እናት ነች። እና ዝም ብላ በቀላሉ የምትወጣ አይመስለኝም። የፈለግንበት ብንሄድም ከኔ ጋር ትከተለኛለች። እኔ አልችልም። ነገር የተማርኩት እዛ ነው ብዙ ነገር ከትምህርት ቤቱ ውጪ ሰፈሩ ያስተማረን በጣም ብዙ ነገር አለ። እነሱ እነሱ እንግዲህ ይመጡብናል። በዛም ብቻ አልተወሰንክም እንደዚሁ በሁለት ሺ ስድስት ፍቅር በአማርኛ አገርኛ ፍቅር ባማረኛ ምነው ሸዋ፣ እንደዚሁ ተከትሏል። ሁለት ሺህ ዘጠኝ ላይ የእሁድን ነገር ብርሳ ለህሊናዬ ብግዛ የዋህነቴን ባብዛ ሞኝነ ሃሉኝ ፈዛዛ እምነቱን ብሎ የኖረ ፍቅርን ይዞ ያደረ ልቡን ለእውነት እየሰዋ ሞኝ ይባላለ ሸዋ ምነው ሸዋ እነዚያ ስራዎች ህስ በህዝብ ዘንድ ተቀባይነታቸው ምን ይመስል ነበር? እንግዲህ ህዝብ በጣም በየሀገሩ ያለው ኢትዮጵያዊ ኢትዮጵያም ውስጥ ያለው በየክፍለ ሀገሩ ያለው ሰው በጣም ጥሩ አድርጎ ነው የተቀበለልኝ እነሱን ሲዲዎች እና ክብር ይሰጣል የእኛ ሰው። በጣም ነው የሚያደንቀን በጣም ነው የሚወደን። ሲወደን ደግሞ የእውነቱን ነው ጄንዋይን ነው ፍቅሩና ጥሩ አድርጎ ነው የተቀበለልኝ። እኔም እንግዲህ እንደ አደራ በየጊዜው እንደዚህ ከወደዱኝ አይቀር ደግሞ መልሼ አስደስታቸዋለሁ እያልኩኝ ነው የምሰራው ሁል ጊዜ። አሁን በቅርቡ እንደዚሁ ጥቁር አንበሳ የሚል አንድ አልበም አውጥተሃል፣ በሰፊው የተደመጠ ነው በርካታ ኢትዮጵያውያኖች ዘንድ። ጥቁር አንበሳ ዋነኛ መልእክቱ ምንድን ነው? እሱ ዘፈን ገና የመጀመሪያውን መስመር የጻፍኩት ኤርፖርት ውስጥ ነው አሜሪካን ሀገር አንድ ኤርፖርት ውስጥ እነሱ ወታደር ሊቀበሉ ሲሉ ከሆነ ፕሌን የሚወርዱ ወታደሮች ነበሩ። እና ሲቀበሏቸው ሁሉም እዛ የተቀመጠው ሰው ፕሊስ ዌልካም አወር ብራዘርስ ፕሊስ ዌልካም አወር ብራዘርስ እያለ አንድ ሰው ያስነሳል። እና ሁሉም ከመቀመጫው ተነስቶ እያጨበጨበላቸው፣ እነሱ በረድፍ ነው የወጡት ከአውሮፕላናቸው እና ያን ቀን እሱም ክብር ያየው ቀን። እኔ ደነዘዝኩኝ እዛ ሲጋውኝ። ወታደር እንደዚህ ይከበራል። እኔ አላውቅም እንደዚህ ይከበርና ይህንን ነገርማ የእኛን ልጆች ለምንድን ነው በጋና ማናከብራቸው? አንበሶቹ ያውም ጥቁር አንበሶቹ ብዬ ያን ቀን ነው እንደዛ የተነሳ። ሀገር ያቆዩልንን ሰዎች ለማክበር ነው እሱን ዘፈን የዘፈን ሌላ ታሪክ የለውም። ኢትዮጵያዊነት ዙሪያ የምታቀነቅናቸው ዘፈኖች ተደማጭነት ያላቸው ናቸው። ብርህና የአገር ፍቅር ከድምፅህ ጋር ሊዋደዱ የቻሉበት ምክንያት ምንድን ነው? እንግዲህ ያቺ ቅድም ያነሷት ነጥብ ነች። መርካቶ አካባቢ ስትሉ የሁሉም ልጆች አባት አንተም አባት ነው። የመቆርኮም መብት አለው። ስታጠፋ ይመታሃል። የሁሉም ሰዎች ልጆችና ያንተም እናት ነች። እሷም ስትልክህ ወይ የሆነ ነገር ስታደርግ መላክ አለብህ። እንግዲህ ብዙ እናት ብዙ አባት ነው የሚኖርም ሰፈሩ ጠቅላላ እናትም አባትም ማጥፋት እዛ ሰፈር በሁሉም ነው የሚያስኮንን። እንግዲህ አብሮ መኖር ማለት እኔ ከዛ ከዛኛው እድሜ ጀምሮ ነው የመጣው። ስለዚህ ሁሉም ሰው አንድ ነገር አለው ከተባለ አንድ ነገር ሊኖረው የሚችለው ያው የሀገር ፍቅር ስሜት ነው። ሌላ ነገር አናገ በጣምም ሀብታሞች አልነበሩም እኛ ስናድግ፣ እዛ ሰፈሩ በጣም ድሀ ከሚባሉ ቤተሰቦች ውስጥ እኔ ነበር ነው ግን አደቡ፣ ዲሲፕሊኑ፣ አገር መውደዱ ከዛ ከዛ ጋር የተያያዘ ነው ከዛ ነው የመጣው። እሱን ጥለህ ስትወጣ ነው የሀገር ፍቅር በትክክል ምን እንደሆነ እየገባኝ የመጣው በኋላ ሳድግ። ማለት እንግዲህ የሀገር ማለት ያው እቺ አሁን የልብ ምቶ አይነት ነገር ነች ለኔ። ኑሮ ምን ይመስላል በሀገር አሜሪካ አሁን ሁለት ልጆች አሉኝ። ወንዶች ልጆች አስራ አንድና ዘጠኝ አመታቸው ነው። ባለፈው ትንሽ ለጥቁር አንበሳ የዘገየው ትምህርት ቤት ገብቼ ነው ትምህርት ቤት ኢንፎርሜሽን ቴክኖሎጂ ተምሬ ጨርሻለሁ። ዌብ ፕሮግራሚንግ ላይ እየሰራሁ ነው። የሆኑ ጊዜያት ኦፊስ ውስጥ እሰራ ነበር። አሁን ሪሞት የሆኑ ጀቦች ይዤ ነው ምሰራ ያለሁ። ኑሮ እንግዲህ ይህንን ይመስላል በአጠቃላይ ሰሞኑን መቼም በሙዚቃው ዓለም በስደትም ሕይወት ረጅም ጊዜ ሲኖር የተለያዩ አሳዛኝም አስደሳችም ነገሮች ያጋጥማሉ። በተለይ በሙዚቃ ሕይወት ውስጥ ላሉ አርቲስቶች ብዙ ትዝታዎች አሉ። አንዱን ከአንዱ መምረጥ እንኳን ያስቸግራል። ቢያንስ አንድ ወይም ሁለት ልዩ አጋጣሚዎቼ ናቸው ብለህ የምታስባቸውና ለአድማጮች ታጋራ የምትወዳቸው ትውስታዎች ምን ይሆናሉ? እንግዲህ የትኛውን መርጠ የትኛውን እንደምትሆን እንጃ የትኛው ልንገርህ እዚህ ኤኤም እና ፒኤም የተምታታብኝ ጊዜ እዚህ ሀገር ነው። እኔ እና ጎሳ መተን ነበር የዛሬ አስራ አንድ አመት መሰለኝ አስር አስራ አንድ አመት። ሰዓቱን አየውት ትሪ ከምናምን ይላል። እኔ ለብሼ ወጣውኝ ለካ ትሪ ከምናምን ሳንቀይረው ሰዓቱን ነው ያን የነበሩት ሴልፎኖች አይቀይሩልንም። ቀን መስሎኝ ስወጣ እዚህ ሌሊት ነው ትሪ ኦክሎክ የወጣውትና ከፍላይቱ ርዝመት ጋር የተወነባበደብኝ ጊዜ ነበር እዚህ እናንተ ሀገር በጣም ረዥም፣ ሀያ አንድ ነው ሀያ ሁለት ሰዓት ከበረርም በኋላ ግራ ገብትን። እሷን አረሳትም አውስትራሊያ አሁንም አውስትራሊያ ተመልሰ መታሃል። ዳግም በነገ ሁለት ቅዳሜ ኖቬምበር አስራ አንድ ነው የሙዚቃ ዝግጅትን ለሙዚቃ አፍቃሪዎች የምታቀርበው። ካለፈው ጉዞ ያሁኑን በምን መልኩ ለየት ይላል? በዚህ አጋጣሚስ ለሙዚቃ አድናቂዎች የምታስተላልፈው መልእክት ምን ይሆናል? ባለፈው ብዙ የሙዚቀኛ ችግር ነበር አውስትራሊያ እንደዚህ ለመስራት። አሁን ግን ሁሉም የሙዚቃ ሰዎች እዚህ ሜልቦርን መኖር ጀምረዋልና አሁንም ወደ ትሬኒንግ እየሄድን ነው። በጣም ጥሩ የሆነ ፐርፎርማንስ ይኖረናል። ድራመር አለን፣ ቤዚስት አለ፣ ሊድ ጊታር አለን፣ ሳክስፎን አለን፣ ኪቦርድ አለን። በጣም ተሟልተናል። እዚያ ትላንትናን የጀመርነው ትሬኒንግ ዛሬም አለ፣ ነገ የምንቀጥልና ነገ ማታ እንግዲህ የምወዳችሁ ሜልበርንና አካባቢዋ የምትኖሩ ወንድምና ቶቼ ኑ። ቆንጆ ጊዜ ይኖረናል ብዬ ነው እንግዲህ ማስበው። ሌላ ማስተላልፈው መልእክት የለ አንተም ተጋብዛል። ናና እንጫወት። በደንብ መልካም ግብዣው እንቀበላለን። ድምፃዊ አብዱ ክያር፣ የአውስትራሊያ ቆይታ የተሳካ እንዲሆን፣ የሙዚቃ ዝግጅትህም የተዋጣለት እንዲሆን ምኞታችን ነው። ስለ ቃለ ምልልሱ እናመሰግናለን። ኤስቢኤስ ሬዲዮ በጣም አመሰግናለሁ። እናንተም አላህ ጎይልን። ሰላም ቆይ።